በኢትዮጵያ የዩናይትድ ስቴትስ አምባሳደር በአዲስ አበባ የሚገኝ አንድ የሰብአዊ እርዳታ ቁሳቁስ ክምችት ማዕከልን የጎበኙ ሲሆን የእርዳታ ቁሳቁሶቹ ወደሚፈለገው ስፍራ በአስቸኳይ እንዲደርሱም አሳስበዋል። መለስካቸው አመሃ ዝርዝሩን ይዘዋል። የዩናይትድ ስቴትስ አምባሳደር ጊታ ፓሲ እንደ አውሮፓ አቆጣጠር በ2021 ዓ.ም አሜሪካ ለኢትዮጵያ ከመደበችው የ940 ቢሊዮን ዶላር ሰብአዊ እርዳታ መካከል ጥቂቱን መጎብኘታቸውን የአዲስ አበባው ኤምባሲ ያወጣው መግለጫ አስታወቀ። አምባሳደር ፓሲ ቃሊት የሚገኘውን የዩናይትድ ስቴትስ አጋር በሆነው በተባበሩት መንግሥታት ድርጅት የዓለም ምግብ ፕሮግራም የእርዳታ ቁሳቁሶች መጋዘን የድርጅቱን በኢትዮጵያ ተጠዋዋቂ ዳይሬክተር ሚቴክ ማጂን አግኝተዋል። ከእርዳታ ቁሳቁሶች ክምችት መካከልም በጊዜያዊ መጠለያነት የሚያገለግል አምስት ሺህ ውሃ ከል የሸራ ጥቅል ጎብኝተዋል። ይህ ውሃ ከል ሸራ ዩኤስ አይዲ በተባበሩት መንግስታት ድርጅት ለዓለም አቀፍ የፍልሰተኞች ድርጅት ከሰጠው 9 ነጥብ 5 ሚሊዮን ዶላር የእርዳታ ቁሳቁስ አንዱ ክፍል እንደሆነም የኤምባሲው መግለጫ ያስረዳል። ጊዜያዊ መጠለያው በአፋር በአማራና በትግራይ ክልሎች በግጭቱ ምክንያት ለተፈናቀሉ 120 የሚሆኑ ሰዎች ነፍስ አድን እርዳታ እንደሆነም ይናገራል። አምባሳደር ጊታ ፓሲ እነዚህ ነፍስ አድን የእርዳታ ቁሳቁሶች በአማራ፣ በአፋርና በትግራይ ለሚገኙ ተፈናቃዮች በአስቸኳይ እንዲደርሳቸው ማድረጉ በእጅጉ አስፈላጊ ነው ብለዋል። ይህ እርዳታ የዩናይትድ ስቴትስ ሕዝብ በዚህ ዓመት ለኢትዮጵያ ሕዝብ ከሰጠው ወደ አንድ ቢሊዮን ዶላር ድጋፍ በጣም ጥቂቱ እንደሆነም አጽንኦት ሰጥተው ተናግረዋል። መግለጫው በመጨረሻም አምባሳደር ፓሲ በአማራ፣ በአፋርና በትግራይ መጠለያዎችንና መኖሪያዎችን ለመገንባት 16 ሚሊዮን ዶላር እንደተመደበና በቅርቡም በሰሜን ወሎ፣ በደቡብ ጎንደር፣ በዋግ ኅምራና በምዕራብ ጎጃም ለ2.6 ሚሊዮን ሕዝብ ሰብአዊ ድጋፍ በማስፋፋት ላይ እንደሚገኝ በመግለጽ ዩናይትድ ስቴትስ ሁሉንም ኢትዮጵያውያን ለመርዳት ያላትን ቁርጠኝነት መናገራቸውን ጠቁመዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።